ይልቃል ሰለሞንና ሳሙኤል ሞላ ለበርካታ ዓመታት በዩናይትድ ስቴትስ የኖሩ በፋይናንስና ኢንፎርሜሽን ቴክኖሎጂ ዘርፍ ላይ የሰሩ ወጣቶች ናቸው። ከአንድ ዓመት ወዲህ ወደ ኢትዮጵያ በመመለስ አይወርክ የተሰኘ ተቋም በጋራ በመመስረት ብዙም ባልተስፋፋው የሶፍትዌር ግንባታ ዙሪያ እየተንቀሳቀሱ ይገኛሉ። ወጣቶቹ እንቅስቃሴያቸው ስላለው መልካም እድልና መሰናክሎችን እንዲያጋሩን ከሀብታሙ ስዩም ጋር ቆይታ አድርገዋል። ወደዛው እንለፍ። አይወርክ ቴክኖሎጂስ አነስተኛና መካከለኛ ድርጅቶች ዕለት ዕለት የሚሰሯቸውን ሥራዎች ጠቅልለው የሚያከናውኑበትን ወጥ ሶፍትዌር እንደየድርጅቱ አቅምና ፍላጎት የሚሰራ ተቋም ነው። ከመስራቾቹ አንዱ በፋይናንስ ዘርፍ በዩናይትድ ስቴትስ ውስጥ በሚገኙ የተለያዩ ተቋማት ሲያገለግል የነበረው ወጣት ይልቃል ሰለሞን ነው። በስልክ ባደረግነው ቆይታ በዘርፉ ከላቁ ሀገራት መካከል አንዷ ከሆነችው ዩናይትድ ስቴትስ ወደ ኢትዮጵያ ተመልሶ መስራት ያለውን ፈታኝነት እሱም ሆነ ባልደረበው ቀድመው እንደ ተገነዘቡ ይናገራል። ከሶፍትዌር ዲቨሎፕመንት ሀገር ገና ጥራይ ነው፣ ምንም አልተነካም እና ያንን በመረዳት ብዙ ችግሮች እንደሚያጋጥሙ ምንም ገበያ እንኳን ሰፊ ቢሆን ችግሮች እንደሚያጋጥሙ ተረተነው ነበር እና ምንድነው፣ መጀመሪያ ግንባር ቀደም የምንለው ችግር አለመተማመን ነው። እዚህ ሀገር ብዙ ጊዜ ሶፍትዌር ሲሰራ ቀላል ስራ ነው ይባልና፣ በአንድ በሁለት ሰው ይሰራል። ብዙም እንደዚህ ጥራት የሌለው ስራ ነው ስለዚህ ምንድነው ጥሩ የህይወት ዘመን አይኖረው። ያ ምርት ደግሞ ድስ ገብቶ ምንድነው ለድርጅቱ ቋሚ የሆነ ሲስተም ይሆናል እና በዛ ይተማመናሉ። ችግር ሲያጋጥማቸው ኦኬ እነዚህ ሶፍትዌር የሰሩትን ባለሙያዎች ጠርቼ ያለኝ ችግር ላካፍላቸው እና ችግሩን ይፈቱልኛል ብለው በመተማመን ይደውሉላቸዋል። ግን እነዚህ ሰዎች በጣም አረቀው ስለማያስቡ የአጭር ጊዜ የህይወት ዘመን ያለው ያቋቁሙና ይደውሉላቸው የሉ ከዛ አኳያ ያንን ችግር እንዴት እንተተዋለን ብለን በጣም ብዙ አሰብን ና እዚህ የደንበኛ እርዳታ የሚሰጥ ክፍል የለም ና ያንን ነገር ማስፋት እንደምንችል ና አንድ የመስኛ ወዘን ለድርጅቶች ካከፋፈሉ በኋላ እርዳታውን በማቅረብ ከሌሎቹ ሶፍትዌር ዲቨሎፕመንት ካምፓኒዎች መለየት እንደምንችል ተገነዘብ። እኛ ጋር ሶፍትዌር ብዙ ጥቅሞ አይታይ ይከብዳል። ለምን ድርጅቶች ኒኮ ስራ እየተሰራ ነው። የሂሳብ ሰራተኛ ያለኝ፣ እሱን ሪፖርት እየሰራ ነው እና ግብር እየከፈልኩኝ ነው ገንዘብ እያገኘ አሁን ሲስተም ለምን ያስፈልገኛል? ትንሽ ይቃወሙናል። እኛ ለዚህ መልስ ምን ብለን ነው የምንሰጠው? እሱ ይገባል ግን እናስረዳቸዋለን። እና እንደዚህ ንቁ የሆኑ የድርጅት ባለሀብቶች ይቀበላሉ። እንደምንም ብሎ ስራ ማሳየት ያስፈልጋል እና የተማመነብን ሰው ማርኬቲንግ ለፕሮሞሽን ይሰራልናል ብለን እናስባለን። የሀገር ውስጥም የዓለም አቀፍ ተቋማትንም ጨምሮ የተለያዩ ደንበኞች እንዳሏችሁ ተመልክቻለሁ በድረገጻችሁ ላይ። ደንበኞቻችሁን በምን መልኩ ነው የምታገኟቸው? በዓለም አቀፍ ተፎካካሪዎቻችሁ ውስጥ እንዳትዋጡ የምታደርጉት ልዩ ስልት አለ ወይ? በጣም የምንቸገረው ምንድን ነው፣ ጉዳትም ነው ጥቅምም ነው፣ ሁለት ጎና ያለ ነገር ምንድን ነው ጉዳቱ? እነዚህ በጣም ስማቸው የገነነ የሶፍትዌር ዴቨሎፕመንት ካምፓኒዎች እነ ማይክሮሶፍት፣ ኦሮክል፣ ስቲፒ ስማቸውን ተክለዋል ዓለም ላይ ማለት ነው። ያንን ግርማ ሞገስ ይዘው ሲመጡ ማለት ነው ለእኛ ከባድ ነው። ስታርታፕንን እውቀታችንም እየሰፋ ነው እና ከዛ አኳያ ትንሽ እንቸገራል። ግን ደግሞ እነሱ የለመዱት ገበያ ማለት ነው በጣም ትልቅ ትልቅ ገበያችን ትላልቅ ሲዎችን ሄዶ እዛ ላይ መሸጥ ነው። እዚ ሀገር ያን አቅም ያለው እጅግ ጥቂት ነው። በግንባር ቀደምትነት ሲሆን እንትን አለ ኢቪያ፣ ፋብሪካዎቹ፣ ባንኮቹ፣ እነዚህ እነዚህ ማለት ነው። ብዙ ጊዜ ጥቅም ይታያቸዋል፣ ገንዘቡም አላቸው። እንደምንም ብለው ከፍለው እነዚህን ድርጅቶች አምጥተው በዶላርም ሆነ ሲስተማቸውን ያስገቡላቸዋል። ገበያችን እነሱ ሳይሆኑ ማለት ነው እነዚህ ታዳጊ የሚባሉ ድርጅቶች ሊሰፉ ወይም ደግሞ የመስፋት አቅም ያላቸውን ድርጅቶች እነሱ ላይ ጠንቀጥታ ቢሏቸው እኔ እና ኬት እንደመጣን ምን እንደምንሰራ እና ለቢዝነሳቸው ማሻሻያ እንደምናመጣ እናስረዳቸዋለን እና አብዛኛውን ጊዜ ማለት ነው የተረዳነው ምንድን ነው ጥቅሙ ብዙዎቹ ገብቷቸዋል፣ ግን ምንድን ነው የተሰራችው የሚባል ጥያቄ ይመጣልና ለመመለስ ደግሞ ሀቀኛ ሆነን ለምን እንደመጣን ወደዚህ ሀገር ምን አይነት ኤክስፒሪየንስ እንደያዝን እና የት ምድረስ እንደምንፈልግ ከነገር ናቸው ብዙ ጊዜ የምናገኘው መልስ ጥሩ መልስ ነው እና ሶፍትዌር ላይ ተጨባጭ ነገር ስላልሆነ ማለት ነው ተሰርቶ መጨረሻ ላይ አይተውት እና ስራችን ሲያቃልላቸው ነው የዛኔ ነው በደንብ ተገንዝበው ኦኬነታችሁን ነው። ገቢያችንም ጨምሯል፣ ሰውም የሚሰራውን ስራ ቀንሷል፣ ስራችንም ፈጣን ሆኗል፣ ተቀላጥፏል ብለው የሚያስቡት የዛኔ ነው። እና ከውጪዎቹ በዚህ ልንለይ እንችላለን። ሌላው የአይዋርክ ቴክኖሎጂስ መስራች ሳሙኤል ሞላ ነው። በታዳጊነቱ ወደ ሎስ አንጀለስ ካሊፎርኒያ አቅንቶ በዚያ ለመማር የኋላ ኋላም በተለያዩ ተቋማት ውስጥም ለመስራት የቻለ ወጣት ነው። ከልምድ በመነሳት የኢንፎርሜሽን ቴክኖሎጂ ዘርፍ በሌሎች ሀገራት ለወጣቶች የሰጠውን አይነት የስራ ዋስትና ለኢትዮጵያን ወጣቶችም ይሰጥ ዘንድ መደረግ አለበት ያለውን አጋርቶናል። ቴክኖሎጂ ወደድንም ጠላንም አለምን አንድ የሚያደርግ ዓለምን የሚቆጣጠር ይሄ ፋክት ነው። እኛ ብንወድም ብንጠላም ወደፊት መሄዱ ግዴታ ነው። ቻለንጆቹ የሚኖሩት ምንድነው? አሁን ለምሳሌ አንድ ሰው አንድ ተማሪ ተምሮ ከወጣ በኋላ ኢንቨስተር ይፈልጋል። እንደዚህ እንደዚህ ማድረግ እፈልጋለሁ፣ እንደዚህ የሚያደርግ ለኮንሲውመር ፌሲንግ አፕሊኬሽን እንደዚህ እንደዚህ ቢልድ ማድረግ እፈልጋለሁ ቢል ኢንቨስተር ያስፈልገዋል። የኢንቨስተር ሜንታሊቲ ደግሞ ኦኬ፣ ይሄንን የሚያክል ብር ኢንቨስት ማድረግ፣ መቼ ነው ብር የሚመለሰው? እንደዛ ብሎ ነው የሚያስቡት። ፖለቲካል ሪዝን እንደዚህ ኢንተርኔት ሲጠፋ እንደዚህ እንደዚህ ነገር ሲከሰት ኢንቨስተሩን ዲስከሬጅ ያደርገዋል። ኢንቨስተሩን ዲስከሬጅ ያደርገዋል። እነዚህ ሶፍትዌር ዲቨሎፐሮች ደግሞ ፍሬሽ ከካሌጅ የሚወጡት ብዙ ጥሩ ኢኖቬቲቭ አይዲያ ያላቸው ኢንቨስተር ካላገኙ ደግሞ እቤት እራሱ እንዴ ነው የምታደርጉት የምታደረጉት እዚ ጋቃ ጨዋታን ወይ ነው የሚሏቸው። ለምን ሳንቲም ሰርተው ቤተሰቦቻቸውን ካረዱ ካላስተዳደሩበት አዳይ እንደረዳይ ሌላ ትክክለኛ ስራ አገኙ ነው የሚባሉ ሊፖሽ የሚደረጉት ከቤተሰብም ማለት ነው። ስለዚህ እነዚ እነዛ ቻለንጆች አሉ። አሁን ከውጭ ሀገር ያሉት ወጣቶች አይ ቲንክ ጥሩ ነው የምለው እነሱ እንደዚህ ቻለንጆች ቢኖሩም ትንሽ ቪዥኑን ስለሚያውቁት ስለሚያዩት፣ ኦል ኦቨር ወርልድ ምን እየተሆነ ሰውን ስለሚያውቁት፣ በኢንቨስትመት ደረጃ አይ ቲንክ እነሱ ይሻላሉ ብዬ አምናለሁ፣ ከዚህ ከሎካል ኢንቨስተር ይልቅ ማለት ነው። ለምን ሎካል ኢንቨስተር የሚያየው ኢንተርኔት ሸዳውን መደረጉን ለጊዜው ይህ ጊዜ ችግሮችን ስለሚያይ ትንሽ እነሱን ለማሳመን ይከርዳል ወጣቶቹ ማለት ነው። ይሄ ሁሉ ቢሆንም ወጣቶቹን ሩቅ ከማለም ያገዳቸው ነገር ያለ አይመስልም። ሳሙኤል እና ይልቃል በቴክኖሎጂው ዘርፍ የዘመነውን የሰሜን አሜሪካ አህጉር አቆራርጠው ወደ አፍሪካ ኢትዮጵያ የተመለሱት በመላ ዓለም የሚፎካከር ተቋም ለመገንባት ህልም ሰንቀው እንደሆነ ይናገራሉ። ለመወጣት የምመኘው ምንድን ነው? እንደ ጉግል ብራንድ በዚህ ሀገር ትልቅ ድርጅት ለማቋቋም ነው። እንደ ኢኖቬሽን ሀብ ነገር ማለት እና ጀስት ዋን ፕሮዳክት የተለያዩ ፕሮዳክቶችን ኖሮ ግን፣ በቃ በቴክ ካምፓኒ ደረጃ አንደኛ የቴክ ካምፓኒ እንዲሆን ነው ምኞቴ ማለት ነው። ኢትዮጵያ በጣም ብዙ ንቁ የሆኑና በጣም ለስኬት በጣም እንዴት ነው የተዘጋጁ ወጣቶች አሏት እና የዛሬ አስር አስራ አምስት አመት ትልቅ ለውጥ ሊያመጡ የሚችሉ ነው። ግን ከአሁኑ ማለት ነው ድጋፍ ያስፈልጋቸዋል። የገንዘብ ድጋፍ ብቻ ሳይሆን ማለት ነው አመራር ያስፈልጋቸዋል። እዚህ ሀገር አምርቶ የመሸጥ ባህል የለም። ያን ነገር ሶፍትዌር ዲቨሎፕመንት ላይ ማየት እንችላለን። ስለዚህ በቀላሉ ያንን አመራር እኛ ከእኛ እንዲመነጭ እንፈልጋለን። አይዋርክ ቴክኖሎጂስ በማኒፋክቸሪንግ፣ ባንክ፣ ትራንስፖርት ሕክምናና ሌሎች ዘርፎች ውስጥ ለግልጋሎት የሚውሉ ሶፍትዌሮችን እንደሚገነባ ተረድተናል። ለአሜሪካ ድምፅ ሀብታሙ ዚዩም ዋሽንግተን ዲሲ።